በሀገር አቀፍ ደረጃ እየተሰጠ ባለው የ2016 ዓ.ም የ12ተኛ ክፍል ብሔራዊ መልቀቂያ ፈተና በአማራ ክልል ለፈተና የተቀመጠው የተማሪ ቁጥር ከወትሩ ዝቅተኛ መሆኑን የክልሉ ትምህርት ቢሮ ቃል አቀባይ አቶ ጌታቸው ቢያዝን ለአሜሪካ ድምፅ ተናግረዋል። ዘንድሮ በክልሉ ከ96 ሺህ በላይ ተማሪዎች ፈተናውን እየወሰዱ መሆናቸውን የገለጹት ኃላፊው በቀጠለው ግጭት ምክንያት በተለይ ከፍተኛ ቁጥር ይመዘገብባቸው በነበሩ የምስራቅ ጎጃም፣ የምዕራብ ጎጃምና ሰሜን ጎጃም ዞኖች የሚገኙ ተማሪዎች ለፈተና አልተቀመጡም ብለዋል። የምስራቅ ጎጃም ዞን ትምህርት መምሪያ ቀደም ብሎ ባወጣው መግለጫ ለዘንድሮ ብሔራዊ መልቀቂያ ፈተና እንዲቀመጡ ከታሰቡት ከ19 ሺህ በላይ የዞኑ ተማሪዎች ውስጥ ፈተናውን የሚወስዱት ከ አምስት ትምህርት ቤቶች የተገኙ 577 ተማሪዎች ብቻ እንደሚሆኑ አስታውቀው ነበረ። አስቴር ምስጋናው የዚህን ዘገባ ዝርዝር ይዛለች። ትላንት ማክሰኞ መሰጠት በተጀመረው የ2016 ዓ ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በአማራ ክልል ከ96000 በላይ ተማሪዎች መቀመጣቸውን ለአሜሪካ ድምፅ የተናገሩት የክልሉ ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን፣ ግጭት ባለባቸው አካባቢዎች ቁጥሩ የበዛ ተማሪ ፈተናውን መውሰድ እንዳልቻለ አመልክተዋል። የጸጥታ ችግር ባይኖሩ ነው የሚፈተኑ ተማሪዎች ቁጥር አሁን ካለው ቁጥር የበለጠ ነው የሚሆነው። ምንም ጥያቄ የለውም። ሮሮ ቁጥሩን አሁን ፐርፌክት ሰዎች ያል ነው ብዬ ማስቀመጥ ይቸገራለሁ ያለው ዘጠና ስድስት ሺህ አራት መቶ ስምንት ተማሪዎች ናቸው የምናሰቅ ናቸው የሚያል ቁጥር በላይ ተማሪዎችን ማሰቀል የምንችልበት እድል ይኖራል የዘጠና ችግር ባይኖር ኖሮ ማለት ነው ወደ አራት ሺህ አንድ መቶ አካባቢ ተማሪዎች ናቸው ወይም ፈተና በበይነ መረብ የሚወስዱት ሌሎች በወረቀት የሚወስዱበት ሁኔታ ነው የተመቻቸው በአማራ ክልል ትጥቃዊ ግጭቱ ተባብሶ በቀጠለባቸው በምስራቅ በምዕራብና ና ሰሜን ጎጃም ዞኖች እንዲሁም በሌሎች አካባቢዎች በዘንድሮ አመት ከሁለት ነጥብ አምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ቢሮ በቅርቡ ማስታወቁ ይታወሳል ቀደም ሲል የምስራቅ ጎጃም ዞን ትምህርት መምሪያ ባወጣው መግለጫ ዞኑ ባሉት ስልሳ አምስት የሁለተኛ ደረጃ ትምህርት ቤቶች ከአስራ ዘጠኝ ሺ ስድስት 157 በላይ ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተና እንደሚወስዱ ቢታሰብም በአምስት ትምህርት ቤቶች የሚገኙ 577 ተማሪዎችን ብቻ በሁለት ዙር እንደሚያስፈትኑ ከወራት በፊት አስታውቆ ነበር። የተባበሩት መንግስታት የህጻናት መርጃ ድርጅት በምህፃሩ ዩኒሴፍ ትላንት ባወጣው ሪፖርቱ ደግሞ በሰሜን ኢትዮጵያ በቀጠለው የጸጥታ ችግርና ተጽዕኖ ምክንያት በአማራ ክልል 4178 ትምህርት ቤቶች መዘጋታቸውን ገልጿል። በተለይ በተለይ በምስራቅ ጎጃም፣ በምዕራብ ጎጃም እና በደቡብ ጎንደር ዞኖች የሚገኙ ትምህርት ቤቶች ውስጥ 89 በመቶዎቹ ዝግ መሆናቸውን ሪፖርቱ አመልክቷል። የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ቁጥራቸውን አሁን በውል መግለጽ ያልቻዋላቸው ተማሪዎች የማካካሻ ትምህርት ወስደው በመጪው አመት መስከረም ወር ለፈተናው እንዲቀመጡ ይደረጋል ብለዋል። ችግር ያለባቸው አካባቢዎች ላይ ፈተናው በሀገር አቀፍ ደረጃ እንግዲህ በሁለተኛ ዙር ይሰጣል ብለን የምናስበው መስከረም ሰላማዊ ይዘቱ የተሸፍነው ተማሪዎች በተረጋጋ ፍነንቦና እንዲፈተኑ ለማድረግ ጥረት ይደረጋል። ይሄ በትምህርት ሚኒስቴር ቀጣይ የሚፈጸም ይሆናል። በእኛ በኩል ተማሪዎችን በማዘጋጀት ረገድ የሚሰራው ስራ ነው የሚሆነው። ይህ በእንዲህ እንዳለ በፌዴራሉ መንግስትና በፕሪቶሪያው በዘላቂነት ተኩስ የማቆም የሰላም ስምምነት አከራከሪ ከሚባሉ የትግራይና የአማራ ክልል አዋሳኝ አካባቢዎች መካከል በሆኑት የኮረም ከተማ የራያ አላማጣና የጠለምት ወረዳዎች የሚገኙ አንድ ሺህ የሚደርሱ ተማሪዎች ዛሬ ረቡዕ የሚሰጠውን ሀገር አቀፍ ፈተና እየወሰዱ እንደሚገኙ የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ አቶ ኃይሉ አበራ ተናግረዋል። ተፈታኝ ተማሪዎቹ በግጭት ምክንያት ከትምህርት ገበታቸው ርቀው የነበሩ መሆናቸውን ያወሱት አቶ ኃይሉ በወልዲያ ዩኒቨርሲቲ የማካካሻ ትምህርት ሲወስዱ መቆየታቸውን አስረድተዋል። በአጠቃላይ እነዚህ የማንነት ጥያቄ ያለባቸው ቦታዎች የራያ አላማጣም ፍላና የኮረመም፣ እንዲሁም የአላማጣ ከተማ ፈተና እየተፈተኑ ያሉት ወልዲያ ዩኒቨርሲቲ ነው። በወረራው ምክንያት ወደ አንድ ሺህ የሚጠጉ ተማሪዎችን ከስድስት ወረዳ የተሰባሰቡ ወልዲያ ዩኒቨርሲቲ ተቀብሎ እያስተማረ ነበር። የተማሪዎቹ ስነ ልቦና ስብራት እንዳይገጥማቸው የቀራቸውን የአንድ ወር ተኩል ጊዜም ዩኒቨርሲቲው እንዲያስተምርልን በጠየቅነው ጥያቄ መሰረት አስፈላጊውን ሽፋን ተሸፍኖ ወልዲያ ዩኒቨርሲቲ ላይ እየተማሩ ከርመዋል። በዚህ ሰዓት በዛሬው ቀን የሶሻል ሳይንስ ተማሪዎች ፈተና ላይ ተቀምጠዋል። ተማሪዎቹ ሲመዘገቡ አድሚሽን ካርዳቸውም መፈተኛ ሴንተራቸው ወልድያ ላይ ነው። ኦልሞስት ወደ አስር ሚሊዮን ብር የሚሆን ኢንቨስት ተደርጓል። በአማራ ክልል በ2015 ዓ ም የትምህርት ዘመን በመደበኛ በማታና በግል ሁለት መቶ አስር ሺህ ሶስት መቶ ሀያ ሶስት ተፈታኞች የ አስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተናን መውሰዳቸውን ከትምህርት ቢሮ ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ አስቴር ምስጋና ነው።